ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላልፍላቸው የማክሰኞ ሚያዚያ 8 2011 ዓ ም ስርጭታችን ጀመረ። አሎር ቭልዲ ትሬ ሶለኔልማን ሰሶር ም ም ድል ዛሬ በጽሞና ለነግራችሁ የምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን። የፈረንሳይ ፕሬዝዳንት ኤማኑኤል ማክሮን ናቸው ይህንን ያሉት፣ ስለ ኖትርዳም ካቴድራል ቃጠሎ ከተናገሩት የተወሰደ ነው። በአብይ ርዕስ ዘገባ ይኖረናል። ጤና ይስጥልን። እንደምን አመሻችሁ። የምሽቱ አስተናጋጆቻችሁ እኔ ሰለሞን ክፍሌና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተነን። የምሽቱ ስርጭታችን በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን አዳምጡ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ከትግራይና ከሌሎችም አካባቢዎች ተሰደው ቀይ ባህርን በማቋረጥ ላይ ከነበሩ ኢትዮጵያውያን ፍልሰተኞች የተሳፈሩባት ጀልባ ባለፈው ሳምንት በመገልበጧ ሰጥመው ከሞቱት መካከል ከአርባ በላይ ለሚሆኑት ቤተሰቦቻቸውና ለቤተሰቦቻቸው መርዶውን እንደተነገረ ተገልጿል። የመቀሌ ሪፖርተራችን አለም ፍስሀ ተጨማሪ አለው። ከስምንት ቀበሌዎች የአጡ ወንበርታ ወረዳ አርባ አንድ ወጣቶች በሕገ ወጥ ስደት ወደ አረብ አገር ሲሄዱ ህይወታቸው ማለፉ የወረዳው ኮሚኒኬሽን ጽሕፈት ቤት ምክትል ኃላፊ መምህር ገብረመድህን ገብረ እግዚአብሔር ገልጸዋል። እንደ መምህር ገብረመድህን ማብራሪያ መጋቢት 29 2011 ዓ.ም ም መድረሱንና ሁሉም ወጣቶች ሲሆኑ አብዛኛዎቹ ሴቶች መሆናቸውን ገልጸዋል። ይህ ችግር ያጋጠመ ጀልባዋ ከመጠን በላይ በመጫንዋ ወጣቶቹ ሰለባ እንዲሆኑ ወደ ህገወጥ ስደት ከሚያነሳሷቸው ነገሮች ራጥነት በአቋራጭ ለመለወጥ መፈለጋቸው መሆኑን መምህር ገብረ መድህን አክለው ገልጸዋል። የዚህ ሰለባ ከሆኑ ወላጆች አንዱ አቶ መብራቱ መዝገበ ናቸው። አቶ መብራቱ ጊደይ የሚባል የ26 ዓመት ልጃቸው በህገወጥ ስደት ምክንያት ልጃቸው ማጣታቸውን ይናገራሉ። እንደ አቶ መብራቱ ማብራሪያ ጊደይ መጋቢት 1911 ዓም ም ከአጥም ተነስቶ ወደ መቀለ መሄዱን ለስራ ፍለጋ መሄዱን አቶ ምሁራት ይናገራሉ። መርደው በቤተሰብ እንደተነገራቸውና ሁኔታው ገና የላጣሩ መሆኑን አክለው ተናግረዋል። ሌላው የህገ ወጥ ስደት ሰለባ የ21 ዓመት ዕድሜ ወጣት ንጉሴ ገብረ ሀንስ ይባላል። እንደ የንጉሰ ወንድም ካልአይ ገብረስላሴ ስላሴ አገላለጽ ወንድሙ ለስራ ፍለጋ ከጥቂት ቀናት በፊት ወደ አረብ አገር ብሎ መሄዱን እንደሚያውቅ ይናገራል። አሁን ይህ ሞርዶ በቤተሰብ እየተነገረ ነው። ገና ሁለተኛ ቀናችን ነው። በአንድ ወረዳ በአንድ ጊዜ በህገ ወጥ ስደት አርባ አንድ ወጣቶች ህይወታቸውን ማለፉ የኮሚኒኬሽን ጽፌት ቤት ምክትል ኃላፊ መምህር ገብረ በዲን ማዘናቸውን በመግለጽ ለቤተሰቦች መጥና ዋና አለም ፍትሐ ከመቀለ። አመሰግናለሁ አለም ለዘገባው። በአፍሪካ የአራት ቀናት ጉብኝት ለማድረግ የወጡት የዋይት ከፍተኛ አማካሪና የፕሬዝደንት ዶናልድ ትራምፕ ልጅ ኢቫንካ ትራምፕ የኢትዮጵያ ቆይታቸውን አጠናቀው ወደ ምዕራባዊቱ አይቮሪኮስት ሄደዋል። የአይቮሪኮስት ጉብኝታቸውም የሴቶችን የመጣኔ ሀብት ዕድሎች ለማስፋት የታለመ ነው። ኢቫንካ ትራምፕ ከትናንት በስቲያ እሁድ ጀምሮ ባደረጉት የኢትዮጵያ ጉብኝታቸው ወቅት የሴቶችን ስራ ፈጣሪነት ያጠናክራል የተባለ የዩናይትድ ስቴትስ መንግስት ያወጣውን ባለብዙ ሚሊዮን ዶላር ዕቅድ ይፋ አድርገዋል። ቱ ታይምስ አፍሪካ በሚባለው የፕሬዚደንት ትራምፕ እቅድ ኢቫንካ ትራምፕና የባህር ማዶ የግል መዋዕለ ንዋይ ኮርፖሬሽን ተጠባባቂ ኃላፊ ዴቪድ ቦሂጊያን ለአፍሪካ ሴት ነጋዴዎች የአንድ ቢሊዮን ዶላር ድጋፍ ማሰባሰቢያና የ350 ሚሊዮን ዶላር ቀጥተኛ ኢንቨስትመንት ይፋ አድርገዋል ትናንት ከቀትር በኋላም ከፕሬዚደንት ሳህለ ወርቅ ዘውዴ ጋር ተገናኝተው አፍሪካ ውስጥ ሴቶችን አቃፊ የሆኑና እድሎቻቸውንም ሊያሰፉ የሚችሉ ለውጦች እንደሚያስፈልጉ ተወያይተዋል። ከጠቅላይ ሚኒስትር ዓብይ አህመድ ጋር በተወያዩበት ወቅትም በመንግስታቸው ውስጥ በአመራር ቦታዎች ላይ የሴቶችን ቁጥር ማበርከታቸውን ኢቫንካ አድንቀዋል። ኢቫንካ ትራምፕ በአይቮሪኮስት ጉብኝታቸው ወቅት እዚያው በሚካሄደው የዓለም ባንክ የፖሊሲ ጉባኤ ላይ እንደሚገኙ ተገልጿል። በመቀሌ ኩይሃ ክፍለ ከተማ ከትናንት በስቲያ በጸጥታ ኃይሎች ቁጥጥር ስር የዋሉ የአረና ፓርቲ አባላትና ሌሎች ወጣቶች ዛሬ ፍርድ ቤት ቀርበዋል። ችሎቱ ለመገናኛ ብዙኃንም ለቤተሰብም ዝግ ነበር። ሙርጌታ አጽባሐ ተጨማሪ አለው። መቀለ ውስጥ ኩሓ ክፍለ ከተማ ባለፈው እሁድ በመንግስት የጸጥታ ኃይሎች በቁጥጥር ስር የዋሉ የአረና ፓርቲ አባላትና የአካባቢ ወጣቶች ዛሬ ፍርድ ቤት ቀረቡም። ቪኦኤ ፍርድ ቤት ተገኝቶ ሂደቱን ለመዘገብ ቢሞክርም በጸጥታ አካላት ተከልክሏል። ታሳሪ ቤተሰቦችም ወደ ችሎቱ እንዳይገቡ ታግዷል። ወደ ፍርድ ቤቱ ለመግባት የተደረገው ክልከላ አስመልክተው የአረና ፓርቲ ሊቀመንበር አቶ አብርሃ ደስታ በሰጡት ቃለም የታሰሩ ሰዎች በዛሬው ዕለት ችሎት ይቀርባሉ የሚል መረጃ አግኝተን ወደ ፍርድ ቤት ብናቀናም ተከልክለናል ብለዋል። የታሰሩት ሰዎችም እንደተደበደቡ መረጃ አግኝተናል ሲሉ አቶ አብርሃ ገልጸዋል። ዛሬ ፍርድ ቤት ይቀርባሉ ሰምተን እዛ ሄደን፣ ነገር ግን በፖሊስ ተከቦ ነበረ ፍርድ ቤቱ። እዛ ሊያስጠጉን አልቻሉም። ፍርድ ቤት ገብተንም ክሳቸው ማወቅ አልቻልንም ፖሊስ ስላባረረን ማለት ነው። ከአካባቢው እና እስካሁን ልጆቹ ከአርባ እስከ ሃምሳ የሚሆኑ በቁጥር ማለት ነው ከቤተሰቦቻቸው ጋር አልተገናኙም። ከጠበቃ ከሐኪም ጋር አልተገናኙም። እየተወሰኑም እንደታመሙ ሰምተናል። ሌላ ደግሞ ወደ ፍርድ ቤት አካባቢ ሲወስዷቸው በመኪና ተጭነው ሲሄዱ የአብዛኞቹ ጭንቅላት ተሸፍኖ በጨርቅ ተሸፍኖ እንደነበረ እና በጭንቅላታቸው ላይ ጉዳት እንደደረሰባቸው የሚያሳይ ነገር እንዳለ የተወሰኑ ልጆች በዓይናቸው አይተው ነግረውናል። በጉዳዩ ላይ የሚመለከተው የመንግስት አካል ምላሽ ለማግኘት ያደረግነው ጥረት አልተሳካም። በትናንትናው እለት የኩሓ ክፍለ ከተማ ፖሊስ አዛዥ ምክትል ኢንስፔክተር ገብረ ክርስቶስ ገብረ መስቀል ግርግር ለመፍጠርና ፖሊስ ለመምታት የተንቀሳቀሱ ሰዎች በቁጥጥር ስር አውለናል ብለው ነበር። ለአሜሪካ ድምጽ ቡልጌታ ጽብሃ መቅለም አመሰግናለሁ ሙሉ ጌታ ለዘገባውም። ፈጣን የፍትህ አገልግሎት ለማግኘት ጠበቆቻቸው ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ እየታገዙ እንዲከራከሩላቸው እነ አቶ በረከት ስምዖን ለፍርድ ቤት ጥያቄ አቀረቡ። አቃቢ ህግ በእነ አቶ በረከት ላይ ዛሬ በአማራ ጠቅላይ ፍርድ ቤት ክስ መስርቷል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተጠርጥረው ማረሚያ ቤት የሚገኙት የኮርፖሬቱ የቀድሞ ከፍተኛ አመራር በነበሩት በአቶ በረከት ስምኦንና በአቶ ታደሰ ካሳ ላይ አቃቤ ህግ ዛሬ ክስ መስርቷል። ክሱም ለአማራ ክልል ጠቅላይ ፍርድ ቤት በጽሁፍ ቀርቧል። ተከሳሾቹም አንድ ሺ ዘጠኝ ገጽ ያለው ዝርዝር ክስ የደረሰን ትላንት አመሻሹን አስራ አንድ ሰዓት ከሃምሳ አምስት ላይ በመሆኑ አንብበን መልስ ለመስጠት ጊዜ ያንሶናል። ተጨማሪ ጊዜ ይሰጠን ሲሉ ችሎቱን ጠይቀዋል። ጉዳያቸውን የሚከራከርላቸው ጠበቃ ከዚህ በፊት ቢያቆሙም በደረሰበት ወከባና እንግልት እንዳቋረጠባቸው ለችሎቱ የተናገሩትና አቶ በረከት አሁንም የሚከራከርላቸው ጠበቃ እንደሚፈልጉና ጠበቆቻቸውን ባሉበት ቦታ ሆነው በፕላዝማ ቴክኖሎጂ በመደገፍ ክርክሩን እንዲያካሂዱ ይህ ካልሆነ ደግሞ የሕግ ባለሙያ የምክር አገልግሎት እንዲፈቀድላቸው ችሎቱን ጠይቀዋል። አቃቤ ህግ በበኩሉ ተከሳሾቹ ያነሱት የጊዜ ቀጠሮ ትክክል መሆኑን አምኖ ተከሳሾቹ የሚያቆሟቸውን ጠበቆች ደህንነት የመጠበቅ ኃላፊነት የክልሉ መንግስት በመሆኑ ልዩ ከለላ ተሰጥቷቸው መከራከር እንዲችሉ መደረግ አለበት። በፕላዝማ ቴክኖሎጂ መከራከር ግን አስቸጋሪ ነው። ብሏል። ግራቀኙን ያደመጠው ችሎትም ተከሳሾቹ በጠበቃ የመከራከር ህገ መንግስታዊ መብታቸው እንዲጠበቅ የክልሉ መንግስት በጠበቆች ላይ እንግልት እንዳይፈጸም ልዩ ጥበቃ እንዲደረግላቸው ትዕዛዝ ያስተላለፈ ሲሆን ይህ የማይተገበር ከሆነ በቀጣይ የህግ ባለሙያ የምክር አገልግሎት ድጋፍ ይመቻቻል ብሏል የተከሳሾቹን የእምነት ክህደት ቃል ለመስማት ለመያዝ የ14/2011 ዓ.ም ተለዋጭ ቀጠሮ በመያዝ ችሎቱ የዛሬ ውሎውን አጠናቋል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር አድማጮች ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው ፈረንሳይ ዋና ከተማ ፓሪስ እምብርት ላይ የሚገኘው ትላንት ከባድ ቃጠሎ የደረሰበት ድንቁ ኖተርዳም ካቴድራል ግንቡንና በውስጡ የሚገኙትን ዋና ዋናዎቹን የጥበብ ሥራዎች ለማትረፍ መቻሉን የከተማይቱ የእሳት አደጋ ብሪጌድ አስታወቀ። በካቴድራሉ ላይ መጠነ ሰፊ ጉዳት ያደረሰውን ቃጠሎ ለማጥፋት አራት መቶ የእሳት አደጋ ሠራተኞች ከዘጠኝ ሰዓት በላይ ታግለዋል። በምዕራባውያን ክርስቲያን ዘንድ በያዝነው የሕማማት ሰሞንና በሳምንት ውስጥ ለሚውሉትም ጸሎተ ሐሙስ የስቅለትና የትንሣኤ ቀናት ቅዳሴ ይካሄድበት በነበረው ካቴድራል ላይ ስለ ደረሰው ጉዳት ሐዘን ላይ ያሉት የፓሪስ ነዋሪዎች እንዲሁም ሌሎች የዕድሜ ጠገብና የታሪካዊ ሕንጻ አድናቂዎች አንዱ ሌላውን እያጽናኑ መሆናቸው ተዘግቧል። ዝርዝሩን በዕለቱ አብይርስ ይዘናል። የሞዛምቢክ የቀድሞው የገንዘብ ሚኒስትር ማኑኤል ቻንግ ፍርድ ቤት እንዲቆሙ ለዩናይትድ ስቴትስ ወይም ለሞዛምቢክ ተላልፈው እንዲሰጡ አንድ የደቡብ አፍሪካ ዳኛ ወሰኑ። ይሁን እንጂ እስከዚያው ቻንግ በደቡብ አፍሪካ እስር ቤት ይቆያሉ። ቻንግ በዩናይትድ ስቴትስ ክስና ጥያቄ በደቡብ አፍሪካ አቋርጠው እየተጓዙ ሳሉ የተያዙት ባለፈው ታህሳስ ነበር። የቀድሞ የገንዘብ ሚኒስትር የተከሰሱት ከባህር ልማት ፕሮጀክቶች ጋር በተያያዙ የሁለት ቢሊዮን ዶላር ምስጢራዊ ግዢ ብድር ጉዳይ ሲሆን ይገዛሉ የተባሉት ግብአቶችና አገልግሎቶች ጨርሶ እንዳልታዩ ተገልጿል። ሌሎች አራት ባለሥልጣናትም በጉቦ በማጭበርበርና በወንጀል አድራጎት የተገኘን ገንዘብ ለማጽዳት በመሞከር ተከሰዋል። በብድር እንዲወጣ ከተወሰነው ገንዘብ ውስጥ 200 ሚሊዮን የሚሆነው የራሳቸውና በሌሎችም የመንግስቱ ባለስልጣናት ሂሳቦች ገቢ እንዲደረጉ ከሀገር ውጭ ወደሚገኙ ባንኮች እንዲተላለፉ ትዕዛዞች መውጣታቸውንም በኒው ዮርክ ምስራቃዊ ወረዳ ፍርድ ቤት የተመሰረተው ክስ ይናገራል። የነቻንግ ጉዳይ የፖለቲካ ገጽታ እየያዘ በመምጣቱ የጆሐንስበርጉ ችሎት ዶሴውን ምናልባት ወደ ደቡብ አፍሪካ የገንዘብ ሚኒስትር ሊመራው እንደሚችል እየተሰማ ነው። በመጨረሻም ስፖርት በዘንድሮው የቦስተን ማራቶን ኢትዮጵያዊቷ ወርቅነሽ ደገፋ የሴቶች ምድብ አሸናፊ ሆናለች። ትላንት በተካሄደው ሩጫ ወርቅነሽ የገባችበት ሰዓት 2 ሰዓት ከ23 ደቂቃ ከ31 ሴኮንድ ሲሆን ኬንያዊቷ ኤድና ኪፕላጋት በ11 ሰከንድ ወርቅነሽ ደገፋን ተከትላ ሁለተኛ፣ አሜሪካዊቱ ጆርዳን ሄሲ በ2 ሰዓት ከ24 ደቂቃ ከ49 ሰከንድ ሦስተኛ ሆናለች። በወንዶቹ ምድብ ያሸነፈው ኬንያዊው ሎረንስ ኬሮኖ 42ቱን ኪሎ ሜትር ጨርሶ የገባው በ2 ሰዓት ከ07 ደቂቃ ከ57 ሴኮንድ ሲሆን እርሱን ተከትሎ የገባው ሌሊሳ ዴሲሳ የተቀደመው በሁለት ሴኮንዶች ብቻ ነው። በሴቶች ምድብ አራተኛና ስምንተኛ ሆነው ውድድሩን የጨረሱት መስከረም አሰፋና ብሩክታይት እሸቱ የቀዳሚ ገቢዎቹ አስር የዓለም መሪ አትሌቶች አካል ሆነዋል። የትላንቱን የቦስተን ማራቶን የአሸናፊዎች ሰሌዳ በወንድም በሴትም ምድቦች ኬንያውያንና አሜሪካውያን አትሌቶች አጥለቅልቀዋቸዋል። ዜናው በዚሁ ይጠቃልላል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትስ እንዲሁም በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርት በፌስቡክ ላይቭ አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሚያዝያ 8 2011 ዓመተ ምህረት ምሽት ፕሮግራም ነው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ ልንሸጋገር፣ በቅድሚያ የዕለቱ አብይ ርዕስ ይቀርባል። ፈረንሳይ ዋና ከተማ ፓሪስ እምብርት ላይ የሚገኘው ትናንት ከባድ ቃጠሎ የደረሰበት ድንቁ ኖትርዳም ካቴድራል ግንቡንና በውስጡ የሚገኙትን ዋና ዋናዎቹን የጥበብ ሥራዎች ለማትረፍ መቻሉን የከተማይቱ የእሳት አደጋ ብሪጌድ አስታውቀዋል። በካቴድራሉ ላይ መጠነ ሰፊ ጉዳት ያደረሰውን ቃጠሎ ለማጥፋት አራት መቶ የእሳት አደጋ ተከላካይ ሠራተኞች ከዘጠኝ ሰዓት በላይ ታግለዋል። በምዕራባውያን ክርስቲያን ዘንድ በያዝ ነው የሕማማት ሰሞንና በሳምንቱ ውስጥም ለሚውሉት ጸሎተ ሐሙስ፣ የስቅለትና የትንሣኤ ቀናት ቅዳሴ ይካሄድበት በነበረው ካቴድራል ላይ ስለደረሰው ጉዳት ሐዘን ላይ ያሉት የፓሪስ ከተማ ነዋሪዎች እንዲሁም ሌሎችም የዕድሜ ጠገቡና የታሪካዊው ሕንፃ አድናቂዎች አንዱ ሌላውን እያጽናኑ መሆናቸው ተዘግቧል። ማይክል ብራውን ያጠናቀረው ዘገባለ ቆንጅታ የእሳት አደጋ ሰራተኞች ካቴድራሉ ውስጥ ረመጥ ሊኖር ይችላል ያሏቸውን ቦታዎች ዛሬ ሲነጋጋም ጭምር እየተዘዋወሩ ውሃ ሲረጩ ቆይተዋል። ቀደም ብሎ በከባዱ ሲንቦገቦግ ይታይ የነበረው ነበልባል የካቴድራሉን ሰማይ ጠቀስ ቅስት ደርምሶታል። ትናንት ማታ ነበልባሉ ከጠፋ ከሰዓታት በኋላም ብዛት ያለው ሕዝብ ካቴድራሉ ደጃፍ ተኮልኩሎ በሐዘን ሲያስተውል፣ ሲዘምር፣ ሲጸለይ አምሽቷል። የፓሪስ ነዋሪዋ ካሮሊን ጁሊየን አንዷ ናቸው። እኛ ዛሬ እንዲሁ እንደ ሀገር ብቻ ሳይሆን ለነፍስ እንዳደረ ሕዝብ ሆነን መቆም ያለብን ይመስለኛል። ዛሬ ኤማኑዌል ማክሮን ንግግር ማድረግ ያልቻሉት እኛ እንደ ህዝብ መናገር ስላለብን ይመስለኛል። ፕሬዚደንቱ ማክሮን ታዲያ ወደ እኩለ ሌሊቱ ላይ ንግግር አደረጉ። ከባድ ጉዳት የደረሰበትን ይህንን የፓሪስ ታሪካዊ ስፍራ ለመጠገን ዓለም አቀፉ ማህበረሰብ እርዳታ እንዲሰጥም ተማጽኖ አቀረቡ። ዛሬ በጽሞና ልነግራችሁ የምፈልገው ይህን ካቴድራል ሁላችንም አንድ ላይ ሆነን መልሰን እንገነባዋለን። ይህ የፈረንሳይ መጻይ ዕጣ አካል እና ለመጪዎቹ ዓመታት ፕሮጀክታችን ይሆናል። እኔ ለዚህ ቁርጠኛ ነኝ። ከነገ ጀምረን ለኖትረዳም ጥገና አገር አቀፍና ከአገር ውጭም የሚዘልቅ የመዋጮ ስብሰባ ዘመቻ ይጀመራል። ታላላቅ የሆኑ አዋቂዎች እንዲያግዙን ተማጽኖ እናቀርባለን። ብዙዎች አስተዋጽኦ ያደርጋሉ። ካቴድራሉን መልሰን እንገነባዋለን። ኖትርዳም እንደገና ይገነባል። ምክንያቱም የፈረንሳይ ሕዝብ የሚጠብቀው ለታሪካችንም የሚገባው በመሆኑ። የፓሪስን ነዋሪዎች የደረሰውን ባለማመን በከፍተኛ ድንጋጤ ክው ያደረጋቸውን ያን ቃጠሎ ለማጥፋት ከተሰማሩት በመቶዎች የተቆጠሩ የእሳት አደጋ ሰራተኞች መካከል ቢያንስ አንዱ ከባድ ጉዳት ደርሶበታል። የቀድሞውን የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማን ጨምሮ በርካታ የዓለም መሪዎች ፈረንሳይ በዚህ ቃጠሎ ከደረሰባት ጉዳት እንድታገግም አብረዋት እንደሚቆሙ ገልጸዋል። ፓሪስ ጉብኝት ላይ የነበሩት ኢኳዶራዊት ሲንዲ ኦርቴጋ ሐዘናቸውን እንዲህ ሲሉ ገልጸዋል። በጣም አሳዛኝ ነገር ነው የደረሰው። ከሶስት መቶ ሃምሳ ስድስት ዓመታት በላይ ዕድሜ ያለው ታሪክ ነው በእሳት የጋየው። ከሊዮናርዶ ዳ ቨንቺ ልደት ጋር መገጣጠሙ ደግሞ ይበልጡን ያሳዝናል። አንድ ዓለም አቀፍ ቅርስና የስነ ሕንፃ ታሪክ ነው ዛሬ ያከተመው። መላውን ዓለም የሚያሳዝን ጉዳት ነው የደረሰው። ኖትረዳም ካቴድራል መጠነ ሰፊ እድሳት ላይ የነበረ ሲሆን የእሳት አደጋ መስሪያ ቤቶችም ቃጠሎው ከጥገና ስራው ጋር የተያያዘ ሊሆን እንደሚችል ጠቁመዋል። የሀገሪቱ አቃቢያነ ሕግ ለጊዜው ቃጥሎ ስራዬ ተብሎ በተንኮል የተለኮሰ ሳይሆን አጋጣሚ የሳት አደጋ ተደርጎ የተያዘ መሆኑን ነው ያመለከቱት። አመሰግናለሁ ቆንጂት ለዘገባው። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የመጽሔቱ ዘገባዎች ይቀጥላሉ። በከባድ የሙስና ወንጀል ተጠርጥረው በእስር የሚገኙ ባለሥልጣናትና የሌሎች ተጠርጣሪ ጠበቆች ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ ተቃውመዋል። ደንበኞቻቸውም በዋስ እንዲፈቱ ጠይቀዋል። ፖሊስ የጠበቆቹ ተቃውሞ ፖሊስ የጠበቆቹን ተቃውሞ ውድቅ ተደርጎ ተጨማሪ የእስራት አራት ቀን የምርመራ ጊዜ እንዲሰጠው ተከራክሯል። ፍርድ ቤቱ ነገ ከቀትር በኋላ በጉዳዩ ላይ ብይን ለመስጠት ቆርጦ ተነስቷል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስረኛ ወንጀል ችሎት ዛሬ ከቀትር በኋላ በከባድ የሙስና ወንጀል የተጠረጠሩ ሰዎችን ጉዳይ በሦስት የተለያዩ መዝገቦች ቀርበውለት ተመልክተዋል። የመድኃኒት ፈንድና አቅርቦት ኤጀንሲን ሲመሩ የነበሩት አቶ ኃይለሥላሴ ቢሆንና ለሌሎች ተጠርጣሪዎች የቆሙት ጠበቆች መርማሪ ፖሊስ በደንበኞቻቸው ላይ የጠየቀውን ተጨማሪ የአስራ አራት ቀን የምርመራ ጊዜ ተቃውመዋል። በጠበቆቹ ክርክር መርማሪ ፖሊስ ተጠርጣሪዎቹን ለአስራ አራት ቀን አስሮ ለማቆየት ያቀረባቸው ምክንያቶች በቂም ተገቢም አይደሉም። ፖሊስ በጠየቀው ተጨማሪ የምርመራ ጊዜ ሊያከናውናቸው ከዘረዝራቸው ሥራዎች መካከል የኦዲት ሪፖርት ማግኘት፣ የፎረንሲክ ምርመራ ማካሄድና የታሳሪዎችን ቢሮ መበርበርና የመሳሰሉት ናቸው። በጠበቆቹ ክርክር መሰረት የኦዲት ሪፖርት ተበታትኖ የሚቀመጥ ሳይሆን ከመንግሥት መሥሪያ ቤት የሚገኝ ሰነድ ነው። የፎረንሲክ ምርመራም በባለሙያ የሚከናወን ስለሆነ ተጠርጣሪዎቹን አስሮ ለማቆየት ምክንያት ሆኖ ለመቅረብ አይችልም ብለዋል። የቢሮ ብርበራ ለተባለውም ተጠርጣሪዎቹ ለአመታት ከስርዓት ሰናብተው የቆዩ በመሆናቸው ቢሮ የላቸውም ሲሉ ተከራክረዋል። ጠበቆቹ አክለውም ይህን ጉዳይ በተመለከተ መንግስት ከሶስት ወራት ላላነሰ ላነሰ ጊዜ ሲመረምረው የቆየ እንደሆነ ጠቅላይ አቃቢ ሕጉ በይፋ መግለጻቸውን አስታውሰው ከዚህ በኋላ ክስ መመስረት እንጂ ለምክንያትነት በማያበቁ ጉዳዮች ተጠርጣሪዎቹ ለስር መዳረግ የለባቸውም ሲሉ ተከራክረዋል። ስለሆነም ደንበኞቻቸው በዋስ እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ አመልክተዋል። በሌሎች መዝገቦች ለቀረቡ ተጠርጣሪዎች የቆሙ ጠበቆችም ተመሳሳይ ክርክር ለፍርድ ቤቱ አቅርበዋል። ፖሊስ በበኩሉ መንግሥት ጉዳዩን ለሦስት ወር ያህል ሲያጣራው እንደቆየና ማስረጃዎችም እንደተሰበሰቡ እውነት መሆኑን አልካደም። ይሁንና ይህ የምርመራና የማስረጃ አሰባሰብ ሥራ ተጠርጣሪዎቹ በቁጥጥር ስር ሳይውሉ ከሚከናወንበት ደረጃ አልፈዋል ሲል ተከራክረዋል። በፖሊስ ክርክር መሠረት ተጠርጣሪዎቹ ከፍተኛ አቅም ያላቸውና ምስክሮችን ሊያባብሉ ወይንም ሊያስፈራሩ የሚችሉ ናቸው። ስለሆነም ተጠርጣሪዎቹ በቁጥጥር ስር መሆናቸውና ለዚህም የቀረቡት ምክንያቶች በቂ ናቸው ብሏል። የዋስትና ጉዳይን በተመለከተም የተጠረጠሩበት ወንጀል ከአስር ዓመታት በላይ ሊያስቀጣ የሚችል ስለሆነ ሊፈቀድ አይገባም ሲል የተጠርጣሪ ጠበቆችን ክርክር ውድቅ አድርጎ ተጨማሪ የአስራ ሁለት ቀን የምርመራ ጊዜ ፍርድ ቤቱ እንዲሰጠው ፖሊስ አመልክተዋል። ፍርድ ቤቱ በሦስቱም መዝገቦች ላይ ተገቢ ብይን ለመስጠት ለነገ ከቀትር በኋላ ቀጠሮ ቆርጠዋል። የውሃ ሥራዎች ኮንስትራክሽን ኮርፖሬሽን ዋና ሥራ አስፈጻሚ በነበሩት አቶ አትክልት ተካና ሌሎች መዝገብ ላይ ትናንት በተካሄደ ክርክር ላይም ይኸው ፍርድ ቤት በአብላጫ ድምፅ ብይን ሰጥቷል። በትናንትናው ክርክር ተጠርጣሪዎቹ በጊዜ ቀጠሮ ክርክር ላይ ማለትም ክስ ሳይመሠረትባቸው ጉዳያቸው በመርማሪ ፖሊስ እጅ እያለ አቃቢ ሕግ በችሎት ሊቀርብና ሊከራከር አይገባም የሚል ክርክር በተጠርጣሪ ጠበቆች ቀርቦ ነበረ። አቃቢ ሕግም በበኩሉ በሕግ የተፈቀደ ነው ሲል ተከራክረዋል። ፍርድ ቤቱ የሁለቱም ወገን ክርክር ካዳመጠና ከመረመረ በኋላ የጠበቆቹን ሙግት ውድቅ በማድረግ አቃቢ ሕግ በችሎት ቀርቦ ሊከራከር ይችላል ሲል በአብላጫ ድምፅ ወስነዋል። አንድ ዳኛ ልዩነታቸውን አስመዝግበው በውሳኔያቸው ተለይተዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው ለዘገባውም። ወደ ተከታዩ የመጽሔት ርዕስ እናልፋለን። የአዲስ አበባ ባላደራ ምክር ቤት ብሎ ራሱን የሚጠራው ማኅበር ወይም ባልደራስ በአዲስ አበባ ከተማ አስተዳደር ተጽዕኖ እየተደረገብኝ ነው ይላል። ማኅበሩ ባለፈው ቅዳሜ ከቦሌና ከአቃቂ ክፍለ ከተሞች ነዋሪዎች ጋር ሊያደርገው የነበረውን ስብሰባ በጸጥታ ስጋት ምክንያት መሰረዙን አስታውቋል። ግርማቸው ከበደ ዝርዝሩን ይዟል። የአዲስ አበባ ባላደራ ምክር ቤት ወይም ባልደራስ ትላንት ባወጣው የጽሁፍ መግለጫ ከህዝብ የተሰጠውን ተልዕኮ ለማስፈጸም ላለፉት ሰላሳ አምስት ቀናት ሶስት ህዝባዊ ስብሰባዎችና አንድ ጋዜጣዊ መግለጫ ለመስጠት ሞክሮ ሁሉም በአዲስ አበባ መስተዳደር ተጽዕኖ ተደርጎባቸው ሁለቱን ለመሰረዝ መገደዱን፣ አንዱ ጋዜጣዊ መግለጫም ቢሆን ክልከላ እንደተደረገበት አስታውቋል። ጋዜጣዊ መግለጫ የተከለከለው የምክር ቤቱን ሰብሳቢ ጋዜጠኛና የሰብአዊ መብት ተሟጋቹን እስክንድር ነጋ ደህንነት ለመጠበቅ መሆኑን የጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ለሀገር ውስጥ መገናኛ ብዙሃን መግለጻቸው ይታወሳል። ሆኖም የምክር ቤቱ ሰብሳቢ ጋዜጣዊ መግለጫ የተከለከለበት ምክንያት እንደማያሳምነው ከሁለት ሳምንት በፊት አስታውቆ ነበር። ይህ ሁሉ ህገ መንግስታዊ ህገ ወጥነት አግባብ እንዳልሆነ የምክር ቤቱ ሰብሳቢና የአዲስ አበባ ከተማ ምክትል ከንቲባ ታከለ ኡማ በተገናኙበት ጊዜ ተማምነው በቀጣይነትም መስተዳደሩ ከህገወጥ ተግባራቱ ተቆጥቦ ህዝባዊ ስብሰባዎችን የዓለምንም ተጽዕኖ እንዲደረጉ ስምምነት ላይ ደርሰው ነበር ብሏል የምክር ቤቱ የጽሁፍ መግለጫ። እንደ ምክር ቤቱ ከሆነ ይህ ስምምነት ባለፈው መጋቢት 3 2011 ዓ ም ተደርሶ በማግስቱ ለመስተዳደሩ በገባ ደብዳቤ፣ ባለፈው ቅዳሜ ሚያዝያ 5 2011 ዓ ም መገናኛ በሚገኘው ኮከብ አዳራሽ የቦሌና አቃቂ ክፍለ ከተማ ነዋሪዎች ጋር ህዝባዊ ስብሰባ ለማድረግ እቅድ መያዙን፣ ለዚህም የፖሊስ ጥበቃ እንዲደረግለት መጠየቁን በመግለጫው አስታውሷል። ሆኖም እስካለፈው አርብ ድረስ የመስተዳደሩ ምላሽ በመጥፋቱ ለምክትል ከንቲባው በአጭር የጽሁፍ መልእክት እንዲያውቁት አድርጊ ያለው ነው ያለው የባላደራ ምክር ቤቱ በጽሁፍ መግለጫው። በመጨረሻም አርብ ዕለት በተሰጠ የቃል ምላሽ በህጉ መሰረት ስብሰባ ለማድረግ እንደማይከለከሉ፣ የፖሊስ ጥበቃ ለማድረግ ግን መስተዳደሩ ፈቃደኛ ለመሆኑን ምላሽ እንዳገኘም ምክር ቤቱ አስታውቋል። ምክር ቤቱ በጋዜጣዊ መግለጫው እንዳለው ከሆነ ስብሰባውን በራሱ ኃይል እያስጠበቀ ለማከናወን ወስኖ በቦታው ላይ የተገኘ ቢሆንም ስብሰባው ከመጀመሩ በፊት በመኪና ተጭነው የመጡ ኦሮምኛ ተናጋሪ ናቸው ያላቸው ወጣቶች በቡድን በቡድን ተደራጅተው በአካባቢው ከመሰማራታቸውን በላይ ወደ ስብሰባው አዳራሽ በመምጣት ሁከት ለመቀስቀስ ሞክረዋል ብሏል። ይህንን ለፖሊስ ብናሳውቅም በመጨረሻ ላይ ጥበቃ አይደረግላችሁም የሚል እጅግ አሳፋሪና ኃላፊነት የጎደለው ምላሽ ተሰጥቶናል፣ ያለው ምክር ቤቱ በዚህ የጋጥ ወጦች ስልት ስብሰባ እንዳናደርግ በእጅ አዙር ጋሬጣ ተደቅኖብን ራሳችንን ለመከላከል በቂ ኃይል ቢኖረንም የህዝብን ደህንነትና የሀገርን ሰላም በማስቀደም ስብሰባውን ሰርዘናል ብሏል። ምክር ቤቱ በወጣ የጽሁፍ መግለጫ እንዲህ አይነቱ ጋጥ ወጥ አካሄድ ለአዲስ አበባ ህዝብ ብቻ ሳይሆን በሀገር አቀፍ ደረጃ ለተጀመረው የዴሞክራሲ ሽግግር አደገኛ በመሆኑ አስቸኳይ የማስተካከያ እርምጃ እንዲወሰድ አጥብቀን እንጠይቃለን ነው ያለው ምክር ቤቱ በመግለጫው። ቪኦኤ በጉዳዩ ላይ ከትላንት ጀምሮ ከአዲስ አበባ ፖሊስ ኮሚሽን ምላሽ ለማግኘት ቢሞክርም ለጊዜው አልተሳካለትም። ምላሽ እንዳገኘን የምናቀርብ ይሆናል። እነ ጋዜጠኛ እስክንድር በሺዎች ከሚቆጠሩ የአዲስ አበባ ነዋሪዎች ጋር መጋቢት አንድ ቀን 2011 ዓ ም ባደረጉት ውይይት መጪው ምርጫ ተካሂዶ በህዝብ የተመረጡ አስተዳደሮች እስኪሰየሙ ድረስ በአዲስ አበባና ኦሮሚያ መካከል ሊደረግ የታሰበው የአስተዳደር ወሰን ድርድር እንዲቆም መጠየቃቸው ይታወሳል። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ። ወደ ቀጣይ ዘገባ እናልፋለን። ከትላንት በስቲያ እሁድ ቁርስ ላይ በጠጡት ሻይ የህመም ስሜት እንደተሰማቸውና አንዳንዶቹ እዚያው ተዝለፍልፈው መውደቃቸውን ጦላይ ማሰልጠኛ ማዕከል ያሉ የኦነግ የቀድሞ ታጣቂዎች ለአሜሪካ ድምፅ ተናግረዋል። ሙክታር ጀማል ዝርዝሩ ልኳል። በጦላይ የማሰልጠኛ ማዕከል ስልጠና ላይ ያሉ የኦሮሞ ነፃነት ግንባር ሰራዊት አባላት ለአሜሪካን ድምፅ እንደገለጹት ባለፈው እሁድ ቁርስ ሰዓት ላይ በጠጡት ሻይ የህመም ስሜት እንደተሰማቸውና አንዳንዶቹም እዛው ተዝለብልፈው መውደቃቸውን ገልጸዋል። ጠዋት ቁርስ ላይ የምንመገበው የሚጠቀመው ሻይ ውስጥ የተገኘው ነገር ምን እንደሆነ አናውቅም። ግን እሱን ሻይ የጠጣ ሁሉ በጣም ራሱን ስቶ ብዙ ሰዎች ወድቀዋል። ብዙ ሰዎች ደግሞ ሆስፒታል ገብተዋል ማለት ነው። ከዛ በኋላ ምን ተፈጠረ? የቀረቡትን አናውቅም እንጂ እዚህ ወሊሶ ሆስፒታል የገቡ መቶ ስልሳ አራት የሚሆኑ ሰዎች ናቸው። እዚህ ከመጣችሁ በኋላ ሕክምና እንዴት ነው አሁን? ሕክምና በጥሩ ሁኔታ እየተሰጠ ነው። ተሻሻሉም አሉ። አሁንም ከአልጋ ያልተነሱ ያልተሻላቸው ልጆች አሉ። ዛሬም ደግሞ አራት ሰዎች መጥቷል። ከዛ ከጦላል ችግሩ ያጋጠማቸው አባላት ወዲያውኑ ወሊሶ ወደሚገኘው ቅዱስ ሉቃስ ሆስፒታል ተወስደው ሕክምና ተደርጎላቸው አሁን በጥሩ ጤንነት ላይ እንደሚገኙ የሆስፒታሉ ሐኪም ዶክተር ደምሰው ግሳ ለአሜሪካን ድምፅ ገልጸዋል። ብዙም ጉዳት ሳይደርስባቸው የመጡም አሉ። እዚህ ከደረሱ በኋላ ያን ወደ ህመም ስሜት የገቡ ተማማሚችም ነበሩ እና አጠቃላይ በአጠቃላይ የሚመጣው ችግሩ ምግብ ጋር የምንወስዱ ነገሮች ካሉ የተበከለ ምግብ አለ ወይ፣ ደግሞ ሳይታወቅም ሲታወቅም የተጨመረ ነገር ካለ ያንን ነገር ያሳያል። እና የወሰዱት ይሄንን ነው ብለን ወይ ደግሞ ይህንን ይሆናል ብለን መቶ በመቶ ወይ ደግሞ አረጋግጠን መናገር የምንችለው ምርመራ ውጤት ከታየ በኋላ ነው። ያ ምርመራ ውጤት ደግሞ በኛ ሱዳል ደረጃ ማጣይ ስለማይችል ከተወሰኑ ሰዎች ናሙና ወዝን አስቀምጠናል። ያን ደግሞ ሆስፒታሉም ለማሰራት ፈቃደኛ ሆነዋል። የጤናቸው ሁኔታ በዚህ ሰዓት መጥፎ ደረጃ ላይ የደረሰ የለም። በብዛት ዘጠና አምስት ፐርሰንት በላይ ወደ ጥሩ ሁኔታ ላይ ነው ያሉት። የሞት የለም። በኦነግ የቀድሞ ተዋጊዎች ላይ ደረሰ ስለተባለው ችግር የጠየቅናቸው የድርጅቱ ስራ አስፈጻሚ አባል አቶ ሚካኤል ቦረን እርቅ ተካሂዶ ለሽማግሌዎችና አባገዳዎች አሳልፈው ከሰጡ በኋላ አሁን ከአባላቱ ጋር ምንም አይነት ግንኙነት እንደሌላቸው ገልጸው፣ ነገር ግን በሻይ መመረዛቸውን የሰማ ነው እንደ ማንኛውም ሰው ነው ብለዋል። የቀድሞ ተዋጊዎቹን ወደ ስልጠና በማስገባት ሂደት የሽምግልና የቴክኒክ ኮሚቴ አባል የሆኑት አቶ በቀለ ገርባን ለማነጋገር ባደረግነው ቀጠሮ መሰረት መልሰን ብንደውልላቸውም ስልካቸው አይነሳም። ሰልጣኞቹን ያጋጠማቸው ችግሩ የመመረዝ መሆኑን እንደተረዱ የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ኃላፊ አቶ አድማሱ ዳምጠው ለአሜሪካ ድምፅ ገልጸዋል። የኦሮሚያ ክልላዊ መንግስት ችግር ከምን እንደተከሰተ ለማጣራት ኮሚቴ አቋቁሞ ከኦሮሚያ ፖሊስ እና እንዲሁም ከኦሮሚያ ጤና ቢሮ ጉዳዩን በቅርበት እየተከታተለው ነው የሚገኘው። በዚሁ መሰረት የምርመራ ውጤቱ ከተገኘ በኋላ ለሕዝቡ ይፋ የምናደርግ ይሆናል። ሆኖም ግን ከባድ አደጋ እንደደረሰ የሚነዛ ወሬ የተሳሳተ መሆኑን እና በቀጣይም እንደዚህ ያሉ ችግሮች እንዳይከሰቱ በቀጣይ የሚሰሩ ስራዎችን በጥንቃቄ እንደጀመርነው ሁሉ በጥንቃቄ ልዩ አድርጎ የክልሉ መንግስት በመስራት ላይ ይገኛል። በተመሳሳይ ማዕከሎች የመመረዝ ችግር ሲያጋጥም ከቅርቡ ይህ ሁለተኛው ነው። በቅርብ ጊዜ በሰንቀሌ የፖሊስ ማሰልጠኛ ማዕከል ተመሳሳይ ችግር ማጋጠሙ ይታወቃል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ለዘገባው። ክቡራትና ክቡራን አድማጮች አሁን ከምሽቱ ሶስት ሰዓት ተኩል ሌል ጥቂት ሰከንዶች ይቀራሉ። አዲስ አበባ ላይ ዝግጅቶቻችንን በ19 እና በ25 ሜትር ባንድ ነው እየተከታተላችሁ ያላችሁት። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው። በፌስቡክ እና በትዊተር ቪኦኤ አምሃሪክ ላይ እንገኛለን። አሁን በቀጥታ የተሰራጨ ነው። አት ቪኦኤ አምሃሪክ ላይቭ ላይ ተከታተሉን። አፖቻችንን ከቪኦኤ ሆርን ኦፍ አፍሪካ ማግኘት ትችላላችሁ። ጉግል ፕሌይና አፕ ስቶር ላይ ይገኛሉ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሺያኑ ግሬግ በርንስ ነው። የዌብ ና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ ትዝታ ብላቸው፣ አስተናጋጆቻችሁ ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን ወደ ተከታዩ የሚቀጥለው ግማሽ ሰዓት ዘገባዎች ክፍለ ጊዜ እንሸጋገራለን። በደቡብ ወሎ ዞን ከጸጥታ ጉዳዮች ጋር በተያያዘ በሕዝብ ላይ ጉዳት እንዳይደርስ ቅድመ ዝግጅት መደረጉን የዞኑ አስተዳደር የጸጥታ ጉዳዮች መምሪያ አስታውቋል። በተለይ ግጭት ሊቀሰቀስባቸው ይችላል ተብለው በታሰቡ ስድስት ወረዳዎች ላይ ቁጥጥሩ ተጠናክሯል። መስፍን አራጌ ተከታዩን ልኮልናል። የዞኑ አስተዳደርና ጸጥታ ጉዳዮች መምሪያ ኃላፊ አቶ ቆያቸው አያሌው በቅርቡ በኦሮሞ ብሔረሰብ አስተዳደርና በሰሜን ሸዋ ዞኖች የሰው ሕይወት የቀጠፈውን ግጭት ያወግዛሉ። በአጎራባሽ ዞኖች የነበረው ችግር ወደ ማፋሳሽ እውነን ለመነጋገር በሰው ልጅ አይምሮ የማይታሰብ ትክክል ያልሆኑ ተግባሮች ናቸው የነበረው ይህ ግጭት አድማሱን አስፍቶ ወደ ደቡብ ወሎ ዞን እንዳይሸጋገር የተጠናከረ የቅድመ መከላከል ስራ እየተሰራ መሆኑን ነው የሚያስረዱት። መጀመሪያ ህብረተሰቡ የአካባቢውን ሰላም በማስጠበቅ ተባብሮ ምን መስራት እንዳለበት፣ በተለይ ወጣቱ ትልቅ ኃይል ነው። ይሄ ኃይል ይሄ ኃይል የአካባቢውን ሰላም ራሱ መጠበቅ አለበት። ለሰላም እንቅፋት የሆኑ ችግሮችን በራሱ እያረመ መሄድ መቻል አለበትና ለዚህ ሰፊ የሆነ ግንዛቤ እንዲኖር የውይይት መድረኮች ያዘጋጀንበት ሁኔታ ነው ያለው። እንደ ኃላፊው በዞኑ የጸጥታ ስጋትና የግጭት ምንጭ ሊሆኑ ይችላሉ ተብለው ስድስት ወረዳዎች ተለይተዋል። በእነዚህ አካባቢዎች ምን እየተሰራ ነው? ምንስ ሊሰራ ታስቧል? አሁን ካለው ተጨባጭ ሁኔታ ከአጎራባች አካባቢ ጋር የሚደረጉ ውይይቶች አሉ። በሌላ መልኩ በአካባቢው ጸጉረ ልውጥ የሆኑ ሌላ አጀንዳ ይዘው የሚንቀሳቀሱ አካላትን በቅርበት እየተከታተለ እዛ አካባቢ ያለ የፀጥታ ኃይል ስራው እንዲሰራ በግልጽ ተነጋግረናል። የሚታጠቁ ሀይል የሚንቀሳቀሱባቸው አካባቢዎች አሉ። እነዚ ሀይል ወደ እኛ ቀጠና ገብተው አደጋ እንዳይደርሱ በዚ አካባቢ ላይ ጠንካራ የሆነ ሀይል የማሰማራት ስራ እየተሰራ ያለበት ሁኔታ ነው። ኦሮሞ ብሔረሰብ አስተዳደር ሆን ደዋሀሯ ሰሜን ሸዋ ዞን ላይ አጣይና ማጀቴ አካባቢ ላይ የተከሰተው ችግር ሰራዊት ፈጥኖ መድረስ ቢችል ኖሮ ከዚያም ባሻገር በቂ ሰራዊት ቢኖር ኖሮ ይህንን ችግር የሰፋ አይሆንም ነበር የሚል አስተያየት የሚሰጡ አሉ እና ምናልባት እንዲህ አይነት ችግር ቢቀሰቀስ። ምን ያህል አስተማማኝ አቅም አላቸው? እኛ መጀመሪያ አስተማማኝ አቅም የምንለው የአካባቢውን ህዝብ ነው። አሁን ካለው ተጨባጭ ሁኔታ በሰራ ነው ስራ ይሄ ሀይል በቀላሉ ሊበተን የማይችል የአካባቢውን ሰላም ሊያስጠብቅ የሚችል ሀይል እንደሆነ ነው ያለን ግንዛቤ። ከዚህ ጎን ለጎን ግን እንደ ደቡብ ወሎ በቂ የጸጥታ ሀይል ነው ያለው ወረዳ ላይ በተለይ የራሱ ኮማንድ ፖስት ይኖረዋል። የጸጥታ ስራዎችን የሚሰራ ወጣቶችን የሚያስተባብር ችግር ካለ ደግሞ አስቸኳይ ስምርት መስጠት የሚችል የጸጥታ ኃይልም እንዲሰማራ ነው እያደረግን ያለ። እብቅ አላማ ያላቸው አካላት በተለይ ሃይማኖትን፣ ብሔርን እና የፖለቲካ ልዩነትን መሰረት በማድረግ በህዝቡ መሀል አለመተማመን እንዲሰፍን፣ ግጭት እንዲከሰት እያደረጉ መሆናቸውን ይናገራሉ ኃላፊው። ሙስሊምና ክርስቲያን ተቻችሎ በብዙ መልኩ የሚኖርበት ዞን ነው። የጥፋት ኃይሎች ይህን ተቻችሎ የሚኖር ህብረተሰብን ለመነጠል ሰፊ እንቅስቃሴ ያደርጋል ይሆናል። በነዚህ አጀንዳዎች ላይ ተመስርተው የሚንቀሳቀሱ አካላትን የህግ የበላይነት ለማስከበር የጀመርናቸው ስራዎች አሉ። አንዳንድ ቦታ ላይ እንደውም በህግ ጭምር ምርመራ እየተደረገባቸው ያሉ አካላሉ። በሰሜን ሸዋ ዞን አጣዬና ማጀቴ አካባቢዎች በደረሰው ግጭት የሰው ሕይወት መጥፋቱን አካል መጉደሉንና ንብረት መውደሙን አስመልክተን የዜና ሽፋን መስጠታችን ይታወቃል። በወቅቱ የአካባቢው ነዋሪዎች በስፋት ሲያነሷቸው ከነበሩት ቅሬታዎች ውስጥ አንዱ ህገወጥ የጦር መሳሪያ ዝውውር ሲካሄድ የሚመለከተው አካል በዝምታ ማለፉ ጉዳቱን የከፋ አድርጎታል የሚል ነበር። ፖሊስ በተለይ ህገወጥ መሳሪያን በመቆጣጠር ረገድ ምን ያህል እየተንቀሳቀሰ ይሆን? በደቡብ ወሎ ዞን የኮምቦልቻ ከተማ አስተዳደር ፖሊስ መምሪያ ኃላፊ ኮማንደር እያለለት ዘቀየ፣ ያው ችግሩ ቀድሞ የተከሰተው ከሚሴ አካባቢ ስለነበረ በሚሴ ደግሞ ለኛ ለኮምቦልቻ ቅርብ ስለነበረ፣ ይህ ችግር ወደ ከተማችን እንዳይመጣ ከባቴ አካባቢም ያሉ አንዳንድ ምልክቶች ስለነበሩ፣ በአካባቢው ያለው የአድማርተና ፖሊስ መደበኛ ፖሊስ እና የጸረ ሽምቅ ፖሊስ እንዲሁም የአካባቢው ሚሊሻ በመቀናጀ ሂደት አጠቃላይ የፍተሻ ስራ የአካባቢውን ማህበረሰብ፣ የአካባቢውን ወጣቶች በማደራጀት ከህብረተሰቡ ጎን ቆሞ ይህ ችግሩ ወደ ከተማ ውስጥ እንዳይገባ ከፍተኛ ጥንቃቄ በማድረግ እና ይህንኑ ስራ ሌት ቀን እየሰራ ነው ያለው። በተለይ ጸረ ሰላም ኃይሉ የሃይማኖት ተቋማትን ኢላማ አድርጎ የመንቀሳቀስ ምልክቶች ስለተስተዋሉበት በእነዚህ ተቋማት ላይ ጥብቅ ጥበቃ እየተደረገ መሆኑን አስታውቀዋል። በጸጥታ መዋቅሩ የሃይማኖት አባቶች በስፋት ይህንን ስራ እየሰሩ ነው ያሉት የሀገር ሽማግሌዎች ወጣ ስርአቶች ይህንኑ አሁን ተቀናይተን የምንሰራውን ስራ አጠናክሮ እንዲቀጥል ነው ለህብረተሰቡ የምመክረው። አሁን ላይ ያለው ያው ወደ አስተማማኝ የመምጣት ሁኔታዎች አሉ። ኮምቦልቻ አስተዳደር ጸጥታ አካላት በቅርቡ ስምንት መቶ ሰማንያ የክላሽንግ የክላሽንጎቭ ጥይት በህገ ወጥ መልኩ ከባቲ ወደ ከሚሴ ሲጓጓዝ በቁጥጥር ስር መዋላቸው ይታወቃል። ለአሜሪካ ድምፅ ሬዲዮ ለስፍና አድራጌ ነኝ ከደሴ ተከታዩ ዘገባ ከሰሜን ወደ ደቡብ ይወስደናል። የሐዋሳ ከተማ ዕጣ ፈንታ በአብሮነት ላይ የተመሠረተ ስለሆነ የፖለቲካ ጉዳዮች ለነዋሪዎች ስጋት ሊሆኑ አይገባም ሲሉ የደቡብ ብሔር ብሔረሰቦችና ሕዝቦች ክልል ርዕሰ መስተዳድር አቶ ሚሊዮን ማቴዎስ አሳስበዋል። የሐዋሳ አስተዳደር በወቅቱ የፖለቲካ እንቅስቃሴና የከተማ ፖለቲካ እንቅስቃሴና በገቢ አሰባሰብ ዙሪያ ከከተማይቱ ባለሀብቶች ጋር መክሯል። ከንቲባው አቶ ስኳሬ ሹዳ የሲዳማን ሕዝብ የክልል ጥያቄ የፍላጎት ልዩነት መፍጠሩን ገልጸው ይህንን ለግል ጥቅም ለመዋል የሚጥሩ አካላት አሉ ብለዋል። ሪፖርተራችን ዮናታን ዘብዴዎስ ተጨማሪ አለው። የአዋሳ ከተማ ባለሀብቶችን ያሳተፈው በአዋሳ ከተማ ስላለው አጠቃላይ የፖለቲካ ሁኔታ በወቅታዊና ጸጥታ ጉዳዮች ላይ የጋራ ግንዛቤ መፍጠርና የከተማ ገቢ አሰባሰብ ያለበትን ደረጃ መገምገም ዓላማ ያደረገው ውይይት በአዋሳ ከተማ ተደርጓል። በዚህ ውይይት ላይም የደቡብ ክልልና የአዋሳ ከተማ አስተዳደር የስራ ኃላፊዎች፣ ባለሀብቶችና በንግድ ስራ ላይ የተሰማሩ ነጋዴዎች ተሳታፊ ሆነዋል። ክልሉ ርዕሰ መስተዳድር አቶ ሚሊዮን ማቴዎስ የከተማው ባለሀብቶችና ነጋዴዎች ስጋት ይሰማናል ስላሉት ለምን ስጋት ገባቸው አይባልም። እኛም ለህዝብ ደህንነት እንሰጋለን፣ ግን ተቀራርበን ከሰራን ፈተናዎችን ማለፍ ይቻላል ብሏል። ሐዋሳ ከተማ እጣ ፈንታ በአብሮነት ላይ የተመሰረተ ስለሆነም ወቅታዊ የፖለቲካ ጉዳዮች ለነዋሪዎች ስጋት መሆን የለበት ምን ያሉትም የተለየ ክልላ ያለው ህዝብ ስለሌለ ስንለማም ስንጠፋም በጋራ ስለሆነ ልዩነቶችን በውይይት መፍታት እንደሚገባ ነው የተናገሩት። ቡድን በመለየት ለአንዱ የተሻለ እድል ሰጥቶ የተቀረውን ወገን መከልከል ታሪካው ሲተት መስራት ነው ያሉት ርዕሰ መስተዳደሩ ሐዋሳን ለሁሉም የምትመች ከተማ ለማድረግ ተደጋግፎ መስራት ያስፈልጋልም ብሏል። ናው ውሽንግሮቹ ትክክር ናቸው። አሁን ካየናቸው ነገሮች ወደኋላ የሚመለሱ ሳይሆን የተሻሉ ነገሮች እንዲመጡ

የተሻሻለ እንደሚሄድ ነው ተስፋ የምናደርገው ነው እንጂ ነገሮች እየጠበቡ እንደሚሄዱ አይደለም። ተዋሳ ነዋሪዎች ከዚህ አንጻር የወደፊት የዕድል ፈንታችን አብሮ የተሳሰረ ነው ብለን ነው የምናስበው። ስለዚህ ለወንድም የማይመች ነገር የሚመጣ ከሆነ ታሪካዊ ሰት ለመደለልም አይደለም መፈጸም አለበት ብያ በግላ ላምን ለሁላችን የሚመቸንን ሁኔታ እና ከተማ ግን በጋራ መገንባት አለብን። አቶ ሚሎን በከተማው ውስጥ የሚስተዋለውን ሕገ ወጥ አሰራር ለመከላከል ህጋዊና ዘመናዊ ንግድ ስርዓት ለመዘርጋት ከንግዱ ማህበረሰብ ጋር በጋራ መስራት እንደሚገባ እንዳይገባም ተናግረዋል። በውይይቱ የተሳተፉና ሀሳባቸውን ያንጸባረቁት አቶ ፍቅሬ ባፋ በሀዋሳ ብቻ ሳይሆን በሀገሪቱ ሁሉም አካባቢዎች የፖለቲካ መረጋጋት አለመኖርን ተከትሎ የቡድንና የግል መብት ጥያቄዎች ስጋት ውስጥ እንደሚከቱ ተናግረው ከስዳማ ህዝብ የክልል ጥያቄ ጋር ተያይዞ የሚስተዋሉ ብጅታዎችን ማጥራትና ግልጸኝነት መፍጠር እንደሚገባም ተናግረዋል። የስዳማ የክልልነት ጥያቄ ተከትሎ በሌሎች ብሔር ብሔረሰቦችና ህዝቦች ላይ የሚፈጠረው ስጋትና እርስ በርስ መጠራጠርም በመወያየትና የህዝብ ግንኙነት ስራ በመስራት ማስወገድ ይገባል ነው ያሉትም። በፊት ከሚኖርበት ሁኔታ የአስተዳደር ለውጦች በሚኖርበት በሚኖሩበት ጊዜ ምንድን ነው የእኔ እጣ ፈንታ፣ ምን ሊሆን ይችላል? ይሄ ነገር ለውጡስ፣ ወደፊት ክልል በሚሆንበት ጊዜ እኔን ሊያካትት ይችላል ወይ? እኔ ኢንቨስት ባደረግኩት ነገር ላይ ምን አይነት ተጽዕኖ ሊያመጣ ይችላል? ከሚል አንጻር ብዙ መረበሾችና ሁካታዎች ይኖራል። አንድ ነገር ላስቀምጥ የምፈልገው ይሄ ከሲዳማ ብሔረሰብ ውጭ ያለው ሌላ ብሔረሰብ በሚመጣው መንግስት ላይ ኮንፊደንስ እንዲኖረው በስፋት ለይቶ ቁጭ ብሎ በመወያየት የማስረዳት የሕዝብ ግንኙነት ስራዎች በይበልጥ አልተሰሩ ስላልተሰሩ በሶሻል ሚዲያ የሚመጡ በተለያዩ ነገሮች የሚመጡ ነገሮች ትንሽ ውዥንብር እየፈጠሩ ያሉበት ሁኔታ አለ ና ስለዚህ ከዚህ ከሌላ ብሔረሰብ አባላት ጋር የጥያቄው አካል እንዲሆኑ አካታች የማድረግ ሁኔታዎች ላይ አሁን እንደተጀመረው ቢሰራ የተሻለ ነው የሚሆ አቶ ደንቦ ባረጋሳም በከተማ ውስጥ የሚያጋለጡ ችግሮችን ለመፍታት የምንችለው ተቀራርበ መወያየት ስንችል ና ስንደጋገፍ ነው ብሏል። መንግስት ስርዓተ አልበኝነትና ህገወጥነትን እንዲቆጣጠር ጠይቀው የከተማ ማህበረሰቡም የበኩሎ ወጣ ይገባል ነው ያሉትም ከተወያዮች ለተነሱ ሀሳቦች ምላሽ የሰጡት የሐዋሳ ከተማ ከንቲባ አቶ ሱካሬ ሹዳ ወቅቱ አንድነትን በማጠናከር ተባበርን ሰርተን ድህነት በማስወገድ የኢኮኖሚ አቅም የምናሳድግበት ነው ብሏል። የሲዳማ ህዝብ የክልል ጥያቄ የፍላጎት ልዩነት መፍጠሩን ገልጸው ይህንን አጋጣሚ ለግል ጥቅም ለማዋል የሚጥሩ አካላት መኖራቸውን ተናግሯል። ሐዋሳ ከተማ የሁላችንም ከተማ ነች። ስለሆነም በከተማዋ በልማትና በሰላም ጉዳዮች የከተማዋ ነዋሪዎች እንደተለመደው እጅ ለእጅ ተያይዘው ሰላማዋና ጸጥታዋን ማስከበር አለባቸው። ነው ያሉትም ክፉ የሚያስቡ ክፎችን እያጋለጠ በጋራ እየቀጣና እየመከረ ሰላሙን ማስጠበቅ አለበት፣ ስራውን መስራት አለበት የተባለው ተገቢ ስለሆነ በዚህ መልኩ መውሰድ አለበት። ከዚህ ተነስቶ የሚሰጋ ሰው መኖር የለበትም። እንዲሰጋ ጫና የሚያደርግ ሰው መኖር የለበትም። ሀገራችን የጋራ ናት። ከተማችን የጋራ ነው። ስለዚህ በጋራ በሆኑ ጉዳዮች ላይ አንድ በማድረግ ሆኑ ጉዳዮች ላይ አንድ ላይ በመቆም በተለይም በልማትና በሰላም ጉዳይ ላይ በአንድ ጎን ነው መሰለፍ ያለ ማህበራዊ ሚዲያን በመጠቀም የጥላቻና የግጭት መንሰ የሚሆኑ አስተሳሰቦች በሀዋሳ ከተማ በስፋት እንደሚንጸባረቁና መንግስት ህግ ተላልፎ በተገኙት ላይ ህጋዊ እርምጃ እንደሚወስድም ገልጿል። የሀዋሳ ከተማ ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ ፍቃዱ ፍስሐ በበኩላቸው የከተማው ገቢ መቀነሱን ተናግሯል። ባለፉት ስምንት ወራት መሰብሰብ ከሚገባው አንድ ነጥብ 2 ቢሊዮን ብር መሰብሰብ የተቻለው 837 ሚሊዮን ብር ብቻ እንደሆነም አስታውቀዋል። ለገቢው መቀነስ ምክንያት የሆነው ባለሀብቶችና ነጋዴዎች በነፃነት መስራት አለመቻላቸው ነው ብለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብጅዮስ ሐዋሳም። ዮናታን አመሰግናለሁ። ወደ ተከታዩ ዘገባ እናልፋለን። ንግድና ምጣኔ ሀብት ኢትዮጵያ ከቻይና የተበደረችውን ዕዳ መክፈል የማትችልበት አቅም ላይ ደርሳለችን? ከቻይና ብድር በመውሰድ ከአፍሪካ በሁለተኛ ደረጃ ላይ መሆኗ የሚነገርላት ኢትዮጵያ ከሰሞኑ የብድር አከፋፈልን የተመለከተ ውይይት ከቻይና ጋር መጀመሯ ተሰምቷል። የውይይቱ መጀመር ታገስ ብሎ የቆዩ ብድር ተኮር ሙግቶችን ቀስቅሷል። የድርድሩን ይዘት እንዲሁም ኢትዮጵያ ከወሰደችው ብድር ጋር የተያያዙ ጉዳዮችን ለመፍታት በማሰብ ሀብታሙ ስዩም ከኢትዮጵያ መንግሥት ተወካይ እንዲሁም የምጣኔ ሀብት ባለሙያዎች ጋር ቆይታ አድርጓል ነው። አፍሪቃ በግንባታ ዘመቻዎችና በግንባታ እቅዶች ባተላይ ሆናለች። ኢትዮጵያ፣ ኬንያና ናይጄሪያን የመሰሉ ሀገራት ግዛቶችን የሚያቆራርጡ የባቡር ሀዲዶችን ገንብተዋል። ግብፅ አዲስ የንግድ ከተማ፣ አንጎላ ኃይላ ምንጭ ግድብ ኮንጎ ልዩ የኢኮኖሚ ቀጠናዎችን ለመገንባት ደፋ ቀና እያሉ ነው። እነዚህ ግንባታዎች የሚሆነውን ብድር የምታቀርበው ደግሞ ቻይና ናት። ቻይና በአጠቃላይ ለአፍሪካ ሀገሮች ዋና አበዳሪ ሆኖ ተገኝቷል። በአጠቃላይ እነሱ ዴቨሎፕመንት ፈንድ ነው የሚሄዱ። ብዙ ሰዎች እንደ ግራንት ያዩታል። በነፃ የሚሰጥ አይደለም። ወደ ሰላሳ አምስት ቢሊዮን ዶላሩ የቀድሞው የኦክስፋም ኢንተርናሽናል የአፍሪቃ ቻይና ምክክር መርሃ ግብር ኃላፊ የሴንትር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊም ናቸው፣ ጌዲዮን ገሞራ ጃለታ የጆንስ ሆፕኪንስ ዩኒቨርሲቲ የቻይና አፍሪቃ ጥናት ተቋም አፍሪቃዊ ሀገራት ከቻይና የወሰዱትን ብድር በሚያሳየው መዝገብ ላይ ከአንጎላ በመቀጠል ኢትዮጵያ የሁለተኛ ደረጃ ላይ ትገኛለች። መጠኑ ደግሞ ከ13 ቢሊዮን ዶላር በላይ ይልቃል። እንዲህ ያለው ብድር ሀገርና ሕዝብን ለሚጠቅም ስራ እንደዋለ በቻይና የኢትዮጵያ አምባሳደር ተሾመ ቶጋ ያምናሉ። የእኛ ብድር በዋናነት በአብዛኛው በመሰረተ ልማት ነው። ኢትዮጵያ ከፍተኛ የኢኮኖሚ እድገት እንድታመጣ በጣም ትልቅ ሚና የተጫወቱ ናቸው። ስለዚህ በብድሩ ውጤታማ እና ኢኮኖሚው እንዲያግግ ከማድረግ ኤክስፖርታችን እንዲጨምር ከማድረግ አኳያ የራሱ ሚና ነበረው። ቻይና ለኢትዮጵያ የሰጠችውን ብድር በተመለከተ አንድ ወጥ መግባባት የለም። አምባሳደር ተሾመ በልማትና እድገት ደጀንነት የቆጠሩትን ብድር የኋላ የኋላ ጦስ የሚያመጣ እዳ መሆኑን የሚያምኑ ጥቂት አይደሉም። እስካሁን ሂደቱን ውጤታማነት ከሚጠራጠሩት መካከል አንዱ የአዲስ አበባ ዩኒቨርሲቲው የኢኮኖሚክስ ፕሮፌሰር አለማየሁ ገዳ ናቸው። አቅማችን በላይ ብር አግኝተን ነበር። ምን አልተጠቀምንበትም? ለምን አልተጠቀምንበት? ምስለኝ ሁለት ሶስት ነገሮች ማንሳት ይችላል መሰረታዊ ነገር አንደኛው ሌብነት ነው። የመጡት ፕሮጀክቶች በቅርቡ እንዳየ ነው። በሜኬክ፣ በስኳር ፋብሪካ፣ በምናምና ያው ይሰረቃሉ። ሁለተኛ የማስፈጸም አቅም ሳይኖረን እና ትክክለኛ የሆነ የፕሮጀክት ትንተና ሳናረግ ነው እነዚህ ብሮችን ብለን የሚቀበል የነበረ። ከሰሞኑ የኢትዮጵያ እና የቻይና መንግስት ብድርን በተመለከተ ምክክር ላይ ስለመሆናቸው የእስያ የዜና አውታሮች ማስነበባቸውን ተከትሎ ታገስ ብለው የነበሩ ሀሳቦችና ጥያቄዎች አንሰራርተዋል። ከሁሉ የቀደመው ጥያቄ የሁለቱ ሀገራት ሰሞነኛ ምክክር ዓላማ ምን ነበር የሚለው ነው። በዋናነት አሁን ንግግር እየተደረገ ያለው ያው ከአዲስ አበባ ጅቡቲ ያለው የባቡር መንገድ የተወሰደ ብድር ነው። እሱ ብድር ኮመርሻል ብድር ስለነበረ ወደ ኮንሴሽናል ብድር ወደሚባለው እንዲቀየር የቀረበ ጥያቄ ነው እና በዛ ጥያቄ ዙሪያ ላይ ውይይት እያደረጉ ነው ያሉት። በቅርቡ ክቡር ጠቅላይ ሚኒስትራችን በልትና ሮድ ኢኒሽቲቭ ሁለተኛ የመሪዎች ጉባኤ ከመምጣታቸው በፊት እንድጠናቀቅ ጥረት እያደረግ ያለ ነው። ሀገራት በዚህ ጊዜ የወሰድኩትን ብድር መልሳለሁ ካሉ በኋላ በመሀል ድርድር ተጀመረ ሲባል የተበዳሪ ሀገርን ወቅታዊ የኢኮኖሚ አቅም መጠየቅ አይቀሬ ነው። ኢትዮጵያ የቻይናን ደጅ የጠናችሁ ቀድማ የገባችውን ግዴታ ማክበር ተስኗት ይሆን ብለን የጠየቅናቸው አምባሳደር ተሾመ ቶጋ መልስ ወደ ኋላ እንሰማለን። ከዚያ በፊት ግን የኢትዮ ቻይናን ኢኮኖሚያዊ ትስስር በተመለከተ የተለያዩ ጥናታዊ ጽሁፎችን ያቀረቡትን ፕሮፌሰር አለማየሁ ገዳና ሀሳብ እናዳም የመክፈል አቅም አሁን የብሔራዊ ባንኩ ባወጣው መግለጫ ራሱ የሁለት ወር ከግማሽ ከውጭ ማስገቢያ ብቻ ነው የዶላር ወይ የውጭ ምንዛሬ ያለን። አማካይ ስታይ የአፍሪካ ሀገር እንደው አነሰ ሲባል አራት አካባቢ አራት ወር ያህል መኖር አለበት። በዚህ ላይ ከፍለሚለት አንችልም። የምንከፍለው ደግሞ በጣም ብዙ ነው። አይ ቲንክ የአምናው ፊገር ብትወስደው ወደ አንድ ነጥብ ሁለት ቢሊዮን የከፈልነው በአመት። የብድር ጫህነው ከተጨመረ መጥፎ ይሆናል። ያለው አማራጭ ሄዶ ከእነሱ ጋር መገራገርና ሁለት አይነት ነገር ማድረግ ነው። አንደኛ በቅጡ ባልተመራ እዳ ሰበብ የብድር አጣብቂኝ ውስጥ ከገቡ ሀገራት መካከል በተንታኞች ዘንድ ስሟ ተደጋግሞ የሚነሳው ሲሪላንካ ናት። ሲሪላንካ ብድሯን በተባለበት ጊዜ መመለስ ስላልቻለች ወደቧን ቻይና እንድትጠቀምበት አሳልፋ ሰጥታለች። የአፍሪቃ ሁለተኛ ተበዳሪ የሆነችው ኢትዮጵያ ተመሳሳይ እጣ እንዳይገጥማት የሚሰጉ ጥቂት አይደሉም። አምባሳደር ተሾመ ቶጋ ግን ኢትዮጵያ ወደዛ አይነት ነገር ትገባለች የምል ግምት የለኝም። ይህን የምልበት በዋናነት ያው ብድራችን እየከፈልን የመጣበት ሁኔታ ነው ያለው። ኢትዮጵያ ንብረት ለብድር ማስያዣ ትሰጣለች የሚል ግምት የለንም። አገራት ለልማት ስራቸው ለእቅዳቸው ማስፈጸሚያ በቂ ገንዘብ ስለሌለ ወደ ብድር ይሄዳሉ። ብድሩን ደግሞ ኢትዮጵያ ወዝላ ለመክፈል የሚያስችል በዓለም አቀፍ ደረጃ ላይ የሚቀመጡ ስታንዳርዶች አሉ። ስለዚህ ከዛ ስታንዳርድ አኳያ ወይንም ትሬሾልድ የሚባል ነገር አለና ከጂዲፒ ጋር አያይዘን ስንመለከት ኢትዮጵያ መጥፎ ሁኔታ ላይ አይደለችም። አምባሳደሩ ይህን ይበሉ እንጂ ኢትዮጵያ ላይ እያጠሉትን የብድር አጣብቂኝ ምልክቶች የሚያነሱ የመስኩ ልሂቃን መጠንቀቅ አይከፋምን ይመክራሉ። የሴንተር ኦፍ ኤክሰለንስ ዓለም አቀፍ አማካሪ ተቋም ኃላፊ የምጣኔ ሀብት ጉዳዮች ተመራማሪው ጌዲዮን ገሞራ ጀለታ ኢትዮጵያ ከብድር ምክክሩ ባለፈ የራሷን አቅም ማጎልበት ላይ ብታተኩር አትራፊ እንደሚያደርጋት ይመክራሉ። ምንድን ነው ከውጭ የሚመጣው እርዳታ አስፈላጊ ሆኖ ሳለ አገሮች ደግሞ አቅማቸውን በገላት መቻል አለባቸው። ለምሳሌ ሮዋንዳን ማየት እንችላለን። ሳውት አፍሪካ የታክስ የመሸኪ አቅማቸው ህዝ ልዩ እየወደገ ነው ይመጡ ብዙ በብድ ያደገ ሀገር የለም ይላሉ ኢኮኖሚስቶቹ። ሲናገር ፕሮፌሰር አለማየሁ ገዳ በሚጨምሩት የመፍትሄ ሀሳብ ጥንቅራችንን እንቋጭ። ምን መደረግ አለበት ያልከው ከባድ ጥያቄ ነው። ግን እኔ እጀስት ማድረግው ምንድን ነው፣ ዲፕሎማቶች የበለጠ ያውቁታል። ግን ሶስት አንግል ይዞ መሄድ ነው። አንድ እነሱን መያዝ የእነሱ ተገዳዳሪ የሆኑ ችፋዮችን ማያት በሁለቱ ጨረታ መሀል ያንተን ኢንተረስ እያስጠበቅ መሄድ፣ በመሀል ደግሞ የራሱን በራስ አቅም የመስራቱ መገንባት። በአጭር ጊዜ ያለው ስትራቴጂ ይሄ ነው የሚታየ። ለአሜሪካ ድምፅ ራዲዮ ሀብታሙ ጽዩም ዋሽንግተን ዲሲ። ጤና ተከታዩ ቅንብር ነው። ወባ በገዳይነታቸው ከሚታወቁ በሽታዎች አንዱ ነው። በዋናነት በቆላማ አካባቢዎች ተስፋፍቶ የሚገኘው ወባ ባለፉት ዓመታት የአልጋ አጎበር ስርጭት በመስፋፋቱ ኢትዮጵያ ውስጥ ስርጭቱ እየቀነሰ መምጣቱን የጤና ባለሙያዎች ይናገራሉ። ሌሎችም ጥረቶች ታክለውበት ያም ሆኖ ከኢትዮጵያ ሕዝብ 68 ከመቶ የሚሆነው ለወባ ተጋላጭ በሆኑ አካባቢዎች የሚኖር ሲሆን በአውሮፓ የዘመን አቆጣጠር በ2017 ዓ ምህትም ሁለት ሚሊዮን ተኩል ሰው በወባ መያዙ ተዘግቧል። ከአንድ ዓመት በፊት በነበረው ጊዜ ማለት ነው። የኢትዮጵያ መንግሥት ወባን ለመቆጣጠር ብቻ ሳይሆን ከመላ ሀገሪቱ ሙሉ በሙሉ ለማጥፋት አቅዶ እየሠራ እንደሚገኝም ተናግሯል። ይህንን ዕቅድ ለማሳካት ደግሞ በሁሉም የሀገሪቱ አካባቢዎች ያሉ ወባ አምጪ ተውሳኮችና የወባ ትንኝ አይነቶች ጥናቶች በየደረጃው ይካሄዳሉ። በየመስኩ እየተደረጉ ናቸው የሚባሉ ጥረቶችን ሊያግዝ እንደሚችል የተነገረ ግኝት ላይ እየሰራ ያለ ወጣት ተመራማሪም ተመራማሪን የድሬዳዋው ሪፖርተራችን አዲስ ቸኮል በቅርቡ አነጋግሯል። ተመራማሪው ኢትዮጵያ ውስጥ ቀድሞ የማትታወቅ የቢምቢ ዝርያ አግኝቷል። ወደ አዲስ ቸኮልና ወደ ተመራማሪው ንግግር ንምራችሁ። አቶ ሰለሞን ያሬድ ይባላሉ። በጅጅጋ ዩኒቨርስቲ የሥነ ሕይወት መምህርና ተመራማሪ ናቸው። በቅርቡ ከአዲስ አበባ ዩኒቨርሲቲ የዶክተር ድግሪያቸውን ይይዛሉ። በወባ አማጭ ትንኝ ላይ ባደረጉት ምርምር አዲስ ውጤት አስመዝግበዋል። በመካከለኛው ምስራቅ በደቡብ ምስራቅ እስያና በቻይና ብቻ የምትገኝ ወባ አስተላላፊ ትንኝ በኢትዮጵያ መኖሯን አረጋግጠዋል። ጥናቱ በዘርፉ ዓለም አቀፍ እውቅና ባለው ጆርናል ወይም የጥናት ውጤት ላይ ታትሟል። በርከት ያሉ ዓለም አቀፍ ሚዲያዎችም ዘግበውታል። ለመሆኑ ጥናቱ ምንድን ነው? እንዴትስ አካሄዳችሁ ስል አቶ ሰለሞንን ጠይቄ ነበር። ጥናቱን ያካሄድ ነው በፈረንጆቹ ህዳር ሁለት ሺ አስራ ስድስት እስከ ሁለት ሺ አስራ ሰባት ህዳር መካከል ባለው ጊዜ ከእብሪ ባህር ከተማ በሶማሌ ክልል የምትገኝ ትንሽ ከተማ ውስጥ ነው እና እዛ መጀመሪያ አሰሳ ማካሄድ፣ በሶማሌ ክልል ያሉ የወባ ትንኞች ምን ይመስላል የሚለው ነበር መነሻ ሀሳባችን። ያው አካባቢ እንደምታውቀው ድራይላንድ ኤሪያ ነው በረሃማ ውሃ በተለም በተለምዶ ትንኝ የሚራባው ባቆረ ውሃ ከዝና በኋላ ተለያየ ነው። ግን አካባቢ በጣም ድራይላን ስለሆነ ውባን ትንኝ ከዚህ በፊት ጥናት ያልተካሄደበትም ቦታው እና ሄደን ይህን ለማጥናት በምናደርግ ሰዓት አካባቢው ላይ ድራይላን ከመሆኑ አንጻር የግድ መራቢያቸውን ማግኘት ስላለብን በየቤቱ በተለምዶ እነሱ ቢርካ የሚሉት በሶማሊኛ ቋንቋ ውሃ ማጠራቀሚያ ገንዳ ማለት ነው። ውሃ ማጠራቀሚያ በስሚንቶ የሚሰራ በየቤታቸው አለን እና እዛ ስንፈልግ የወባ እጩ ላርቤና ፑፔ ለማግኘት ቻለ ማለት ነው። እዚያው ፊልድ ባለንበት ቦታ ላይ አነስተኛ ላብራቶሪ አዘጋጅተን እነዛን ላርቤና ፑፔውን ወደ አዳልት ወደ ትኒ እንዲቀየሩ አራባ ናቸው። ያራባናቸው ደግሞ በኋላ ላይ የሞርፎሎጂካል አይደንቲፊኬሽን በዛ ላይ በተደጋጋሚ ምክንያቱም አዲስ ስለሆነ ለእኛ ከዚህ በፊት የምናቃቸው የምናውቃቸው የትንኛ አይነቶች ትንሽ ተመሳሳይነትም ቢኖረው የሚለያይ ነገር አለው ትንኛ በምታያት ሰዓት ማለት ነው እና ያንን በተደጋጋሚ ጊዜ በስታንዳርድ የሆነ ሞርፎሎጂካል አይደንቲፊኬሽን ካለ በዛ መሰረት ትንኛዋን ለማወቅ ችለናል ይህንን ትንኝ ደግሞ የግድ መረጋገጥ አለበት ሞለክላር መሰራት አለበት ይህም ደግሞ ከእኛ ጋር ከጥናቱ ጋር ንፋሳውን ስንጀምረው በሶማሌ ክልል ያሉ የወባ ክንኝ በሚለው ላይ ከዩኒቨርሲቲ ኦፍ ኖርት ካሮሊና ጋር የጥናት አብሮ አግ ኮላቦሬሽን ስምምናት ነበረን አስቀድሞ ማለት ነው አሁን ያን ጥናት ሰንበምና ሰት ክንኙነትን ወደ ዩኒቨርሲቲ ኦፍ ኖርት ካሮሊና ዶክተር ታማር ኮላቦሬተር አለት እና ዶክተር ጃኒስ የሚባል ደግሞ ዋናው ፕሮፌሰሩ ስራውን በይበልጥ ከእኛ ጋር የሚሰራው እሱን ሳምፕሉ እንደቀን ከዛ ሳምፕሉ ደግሞ ሞለኩላር ላይ የበለጠ አድቫንስድ ላቦራቶሪ አኖፌል ሲክሰፈንሲ እንደሆነች አረጋገጠልን ማለት ነው። ከዚህ በፊት ኢትዮጵያ ውስጥ መኖሯ ማትታወቅ የትንኛ አይነት ነች ማለት ነው? አዎ አኖፌል ሲክሰፈንሲ በመካከለኛው ምስራቅ በኢንዲያ ፓኪስታን፣ ደቡብ ምስራቅ እስያ በአጠቃላይ እነዚህ ከደቡብ ምስራቅ እስያ ላይ ውባ በማስተላለፍ ትታወቃለች። እኛ ሀገር ግን ወደ አርባ አራት ትንኞች ይታወቃሉ። ከእነዚህ ዝርያዎች አኖፍላይን ከሚባሉ የትንኝ ዝርያዎች ከእነሱ ውስጥ አራት ናቸው የውባን በሽታ በማስተላለፍ የሚታወቁት በይበልጥ ግን በዋናነት አኖፌልስ አረቢያንስ ስንኝና በሽታውን የምታስተላልፈው አሁን እቺ አኖፌልሲስ ተሴንሲ በዚህ በሶማሌ ክልል አሁን ቀብሪ ዳህር ላይ እንደ አዲስ ነው እኛ ያገኘ ነው። ተጨማሪ በሽታ የግድ ጥናት መጠናት አለበት። በሽታ ታስተላልፋለች ወይ አታስተላልፍም የሚለው ግን ባለው ጥናቶች በመካከለኛው ደቡብ ምስራቅ ኤዥያ ላይ ባሉት ጥናቶች ግን በሽታ እንደምታስተላልፍ የተረጋገጠ ነው። ስለ ጥናቱ ፋይዳም አቶ ሰለሞን ይናገራሉ። ኢትዮጵያ ያው የናሽናል ማላሪያ ኮንትሮል ወይም ኤሊሚኔሽን ሀገር አቀፍ የወባ ቁጥጥር ወጥቷል፣ ዶክመንት አለ። ያንን ግብ ማላሪያን በተለይ በዚህ በማላሪያ ኤሊሚኔሽን ተብሎ የወባ ማጥፋት ዘመቻ ነው። አዎ የማጥፋት ዘመቻ በአነስተኛ ኬዝ ያለባቸው አካባቢዎች ትራንስሚሽን ሪ ያለባቸው ቦታዎችን አይደንቲፋይ ተደርጎ ስራ እየተሰራ ነው፣ አሁን ማለት ነው። ግን ሶማሌ ክልል ያ ስራ አልተጀመረም አሁን። እና እቺ አኖፌለስ ስቴፈንሲ በሽታ በሌላ አገር ላይ ወባ ስለምታስተላለፍ ለዚህ ለወባ ኮንትሮል ኤንድ ኢሊሚኔሽን ትልቅ ግብዓት ነው። በመካከለኛው ምስራቅ በደቡብ ምስራቅ እስያ ና በቻይና ብቻ እንደምትገኝ የምትታወቀው የአኖፌለስ ስቴፈንሲ ትንኝ በኢትዮጵያ የመገናኘቷ ዜና የብዙዎችን ትኩረት የሳበ ነበር። አንደኛ ጥናቱ ያው ኖቨል ነው ኦሪጂናል ጥናት ነው። ሌላው ደግሞ ጆርናል የታተመበት በዓለም አቀፍ የሚታወቅ አክታ ትሮፒካል ጆርናል ኤልሲቬር ነው ፓብሊሸሩ ኤልሲቬር ነው። ጆርናል ደግሞ አክታ ትሮፒካ ይባላል። ጥሩ ኢምፓክት ፋክተር ያለው ነው። ደግሞም በእነዚህ ትሮፒካል ዲዚዞች ላይ ያተኮረ በሚወጡ ጥናቶች ላይ የሚያሳትም እና ለንባብ የሚያቀርብ የአሜሪካ ጆርናል ነው እና ዜና የሆነበት ምክንያት አንደኛ ኖቨር ና ወድናል በመሆኑ የእኛ ኮላቦሬተር ደግሞ በዩኒቨርሲቲያቸው ሚዲያ ላይ አሁን ከረንትሊ በባየር ዩኒቨርሲቲ ዶክተር ታማ ካርተር እዛ እየሰራ ይገኛል እና እሷ ዛ ኢንተርቪው አድርጋ እነሱ መለቀቁት በኋላ ነው በተለያዩ የዓለም የሳይንስ ሚዲያዎች ተባብለው ሊዘግ አቶ ሰለሞን እስካሁን ጥናታቸውን እያጠኑ ያሉት በጅጅጋ ዩኒቨርሲቲ ከሚገኙ የሙያ ባልደረቦቻቸው ና ከአሜሪካው ሰሜን ካሮሊና ዩኒቨርሲቲ ተመራማሪዎች ጋር ነው። የኢትዮጵያ መንግሥት ጤና ጥበቃ ሚኒስቴር ጥናቱን ያውቀዋል ወይ ብለናቸው ነበር። ጤና ጥበቃ እስካሁን ምንም ኮሚኒኬሽን የለኝም፣ አሁን እስከማውቀው ድረስ ማለት ነው። ግን በፕሬዚደንት ማላሪያ ኢኒሽቲቭ ፈንድ የሚሰጥ ቬክተር ሊንክ ከአብካ አሶሲሽን አዲስ አበባ ምንጀዋለ አብዛኞቹ እነሱ በወባ ጥናት ላይ ነው፣ በትንኝ ላይ ነው ስራ የሚሰሩት። ከእነሱ ጋር በመሆን አዋጅ ሰባት ተነስተው እስከ ጎዴ በዚህ አስር ቦታዎችን መርጠን ድጋሚ ሰርቭ ያካሄደ ነበረ። እነሱ እየደገፈው ነው። አሁንም ደግሞ ሰፊ ፕሮግራም ይዘው ጤና ጥበቃንም ያማከለ አሁን በቅርቡ ስልጠና አዳማ ላይ በወባ ማሰልጠኛ ያለበት ማዕከል አለ። ስልጠና ፕሮግራም ይዘዋል እና እነሱ እየተንቀሳቀሱ ነው። ግን በጤና ጥበቃ በኩል ለአሜሪካ ድምፅ፣ ድምጽ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋል አመሰግናለሁ አዲስ ለዘገባው። ክቡራትና ክቡራን አድማጮች ዝግጅታችን ወደ መጠናቀቁ ነው። ጥቂት ደቂቃዎች ይቀራሉ። አጠር አጠር ያሉ መረጃዎችን እናካፍላችሁ ከመሰናበታችን በፊት የኢትዮጵያ ብሔራዊ ባንክ ትናንትና ባወጣው መረጃ፣ የምንዛሪ መረጃ መሠረት አንድ የዩናይትድ ስቴትስ ዶላር የባንክ መግዣ ዋጋ 28 ብር ከ56 ሳንቲም ነው። የመሸጫ ዋጋ ደግሞ 29 ብር ከ13 ሳንቲም ነው። ዛሬ የተለወጠ ነገር የለም። ስለዚህ ምንዛሬው ተመን የሆነው ሌሎች 13 ዝርዝሮችን የያዘ ሰንጠረዥ በዌብሳይቱ ላይ ይገኛል። የኢትዮጵያ ሚቴዎሮሎጂ ኤጀንሲ ዛሬ ባወጣው ትንበያ አዲስ አበባ ነገ ከፊል ዝናባማ ትሆናለች። ከፍተኛ ሙቀቷ 24፣ ዝቅተኛው 14 ዲግሪ ሴልሽየስ ይሆናል። በ ኢትዮሜት ጂኦቪ ኢቲ ዌብሳይቱ ላይ ከ33 የተለያዩ ጣቢያዎች የወጡ መረጃዎችን ታገኛላችሁ። በአመዛኙ እንደማየው አብዛኛው የሀገሪቱ ክፍል እርጥበት ያለው ይሆናል፣ ካፊያም ያላቸው ይሆናሉ ብዙዎቹ አካባቢዎች እለቱን። በታሪክ ውስጥ እንመልከት። የሆሊውዱ ኮከብ ድንቁ ኮሜዲያን ቻርሊ ስፔንሰር ቻፕሊን የተወለደው ዛሬ ነው። በሕይወት ቢኖር ዛሬ ልክ 130 ዓመቱን ይደፍን ነበር። ለንደን ላይ ነው ቻፕሊን የተወለደው በ1968 ዓ ም በኢትዮጵያ አቆጣጠር የሰርነት ማዕረግ ከተሰጠው በኋላም ሰር ቻርልስ ቻፕሊን ተብሎ ይጠራል። ቻፕሊን ከዩናይትድ ስቴትስ ርቆ ለ20 ዓመታት ከቆየ በኋላ በ1964 ዓ ም ለምዕተ ዓመቱ የተንቀሳቃሽ ምስሎች ወይም ሲኒማ ሊሰላና ሊተመን የማይችል አስተዋጽኦ የተጎናጸፈውን የአካዳሚ ሽልማት ሊቀበል አሜሪካ ገባ። ከዚያ በኋላ ቻርልስ ቻፕሊን ስምንት ልጆቹን ይዞ ከቤተሰቡ ጋር ስዊትዘርላንድ ሰፈረ እና በ86 ዓመት ዕድሜ ውስጥ ካረፈ ድረስ እዚያው ኖረ። ነገ ከኢትዮጵያ ባርነት የተሰረዘበት ቀን ነው። ዝርዝሩን ነገ ይዘን እንመለሳለን። አሁን ፕሮዲውሰሯ አስቴራወቀን ፍቅር እያለች ትሰናበትልን። እያለች ነው ስናስተናግዳችሁ የቆየ ነው። ሰለሞን አባተና ሰለሞን ክፍሌ ነን። በዚሁ እንሰናበታለን። የትግርኛ ዝግጅት ይቀጥላል። ከኛ በኋላ አብራችሁን ቆዩ። ክቡራትና ክቡራን በእኛ በኩል ጤና ይስጥልን። ከአስቴር ጋር ቆዩ።